ብሪታንያ በትናንትናው ዕለት ከቱርክና ሌሎች በርካታ የመካከለኛ ምስራቅና ሰሜን አፍሪካ ሀገሮች የሚነሱ መንገደኞች የሚይዟቸውን ላፕቶፖች፣ ታብሌቶች፣ ካሜራዎች እና አንዳንድ የኤሌክትሮኒክ መሳሪያዎች በበረራ ወቅት ይዘው እንዳይገኙ በማገድ ዩናይትድ ስቴትስ ቀደም ብላ የወሰደችውን እርምጃ ተቀላቅለዋል። ካአሁን በኋላ ከተንቀሳቃሽ ስልክ የተለቁ የኤሌክትሪክ መሳሪያዎች ሁሉ ወደ አውሮፕላን የሚገቡበት ተመርምረው ይሆናል ተብለዋል። ዘጋቢያችን ዛቲካ ሆክ ያዘጋጀችውን ሰለሞና ክፍሌ ያቀርበዋል። ዛሬ የብዙ በአየር ተጓዦች ጭንቀት ያለ ኤሌክትሮኒክ መሳሪያ የምንበረው እንዴት ነው የሚለው ነው። ከአቡዳቢ በረራ ሲወርዱ አስተያየታቸውን የሰጡት አሚታቫ ዱት እንዲህ ብለዋል። ሰዎች ላፕቶፕና አይፓድ ይዘው የሚጓዙት በተለያዩ በርካታ ምክንያቶች ነው። ከስራቸው ጋር በተያያዘ ከዕለት ተዕለት ሕይወታቸው ጋር በተያያዘ ይጠቀሙበታል። ከሌላቸው ግን ምንድን ነው ማድረግ የሚችሉት? አሸባሪ ቡድኖች ግን እነዚህን የመሳሰሉ የኤሌክትሮኒክ መሳሪያዎች በፈንጅነት ሲጠቀሙባቸው ቆይተዋል። አሁን በቅርቡ ለምሳሌ ሶማሊያ ውስጥ በአንድ አውሮፕላን ላይ ተጠቅመውበታል። የትራምፕ አስተዳደር በትናንትና ዕለት መግለጫው መሰል የሽብር ጥቃቶች በአሜሪካውያን ላይ እንዳይደርሱ ለመከላከል እርምጃ እንደሚወስድ አስታውቋል። የዋይት ሀውስ ቤተ መንግሥት አፈቀላጤ ሻን ስፓይሰር ይህንኑ አብራርተዋል። አሸባሪ ቡድኖች የንግድ አውሮፕላኖችን ዒላማ ማድረግ መቀጠላቸውን፣ ዘመናዊ ቴክኖሎጂዎችን በመጠቀም ፈንጂዎችን በተለያዩ ቁሳቁስ ውስጥ በድብቅ እያስገቡ ጥቃት ለማድረስ እንደሚፈልጉ የደህንነት መረጃዎች መግለጻቸውን ተረድተናል። የብሪታንያ መንግስትም ከዩናይትድ ስቴትስ ጋር ተመሳሳይ የሆነ እርምጃ እንደሚወስድ ትላንትናውኑ አስታውቋል። መንገደኞች ካሁኑ በአውሮፕላን ማረፊያዎች ከባድ ፍተሻዎችን ማለፍ የጀመሩ ሲሆን ብዙዎች ተጨማሪው እርምጃ አስፈላጊ እንዳልሆነ እየተናገሩ ነው። በአዲሱ እርምጃ ምክንያት አንዳንድ ወደ ዩናይትድ ስቴትስና ብሪታንያ የሚደረጉ በረራዎች ለመንገደኞች አሰልቺ ሊሆኑ እንደሚችሉ ይገመታል። ምክንያቱም ለወትሮ መንገደኞች ጊዜያቸውን የሚያጠፉት ከላፕቶፕና ሌሎች የኤሌክትሮኒክ መሳሪያዎቻቸው ጋር በመሆኑ እንደሆነ ይታወቃል።